ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባችሁ።

Africa's livest DJ, DJ factory on the one and two, one love with you, miss

ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ አርብ የቀንጠዴ ጋቢና ቪኦኤ ተጀምሯል። ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ አብራችሁኝ እንድትቆዩ በማክበር እየተጋበዝኩኝ፣ እስቲ ዛሬ ጋቢና የጫንኩትን ሰው ላስተዋወቃችሁ። ሀይ ሀይ ሀይ፣ ጤና ይስጥልኝ ዲጄ ፋቱ፣ ሰላም ነው ወይ? አለምዬ ጌታቸው ባላለሁኝ። ያው በዋሽ ወንዴ ዘፈን ነው የምታወቀው

አዎ ያው ቁጭት ነው እንግዲህ እንደሰማው የቁጭት ነው። ወይኔ ስትል አዲስ የሰራው ሲንግል ነው። ቪዲዮውን በቅርብ ቀን ይመጣል ብሎኛል። ወይኔ አለምዬ ይሰኛል። እሱንም ወደ በኋላ ጋብዛችኋለሁ። በጣም ብዙ በጣም ብዙ የምናወራው ነገር አለ። አድንቀውኝ ነው ያው እዛ አድናቆት አለ መጀመሪያ፣ ከዛም በኋላ ደግሞ ያለ ጫማ ጥፊ አለ እሱ ነው የምትቀበለው ማለት ነው እና ያ አድናቆትን አጣጠሜ ሳልጨርስ ማለት ነው

በዚህ በዋሻው እንዴ የደረሰበትን ነገር ሁሉ ያወራናል። አለምዬ ጋር በጣም ጥሩ ጊዜ ነው ያሳልፍ ነው። እኛም እንግዲህ አድማጮቻችን በዚህ ፕሮግራም ዘና ፈታ እንድትሉ በመጋበዝ ፕሮግራማችንን ጀምረናል። ማስተናግዳችሁ ዲጂ ፋቱ። እንግዲህ ለመጀመሪያ ልጌ የምረጥኩላችሁ ሙዚቃ ሁሉም ጥሩ ይሆናል ይሰኛል። ሙዚቃው ርዕሱ ሁሉም ጥሩ ይሆናል ነው።

የሚያቀነቅኑልን ሚካኤል በላይነህና ሀይሌሩት ናቸው። ከሚካኤል በላይነህ የመጀመሪያ አልበም ላይ ነው የምጋብዛችሁ። ይህ ሙዚቃ ዜማው የቦብ ማርሊ ሙዚቃ ነው፣ ሬጌ ነው። ስለዚህ ሁሉ ጥሩ ይሆናል ብለን ፕሮግራማችንን እንጀምራለን። አብራችሁን ቆዩ። ቪዋ ማሪክ ላይ ማስታየቶቻችሁን ስጡን። ሁሉም ጥሩ ይሆናል ስራት። የስቃይ ሰንሰለት ዛሬ በእኔና ኔ ይበተሳል። ነገ በጎ ነገም ጥሩ ቀን ይሆናል

Kill them,

Yeah.

Salam, maro talant, I am a Nyami vegje, Nyami honen fibachi.

ትክክል። ሁሉም ሁሉም አንድም ሳይቀር ሁሉም ጥሩ ይሆናል። ይህ ነው እንግዲህ ምኞታችን። ከዚህ ከጋቢና ቪኦኤ ከዋሽንግተን ዲሲ ከአሜሪካን ድምፅ ሬዲዮ ጣቢያ ዲጄ ፋትሱ ነኝ። እንዳልኳችሁ ዛሬ እንግዲህ አለምዬ ጌታቸው ዋሻው እንዲህ በሚል ዜማው ተወዳጅነትን ያተረፈ አዲስ ድምፃዊ ነው። ከሱ ጋር እንግዲህ ያሳለፍኩትን ከሱ ጋር እንግዲህ ያደረግኩትን ኢንተርቪው በማስከተል ጋብዛችኋለሁ። ወደ ኋላ የለም ወደ ኋላ

ወደ ኋላ የለህም ወደኋላ ሀይ ሀይ ሀይ፣ ጤና ስትልኝ ልጄ ፋቱ ሰላም ነው ወይ አለም ብዬ ጌታቸው ባላለሁኝ ያው በዋሽ ወንዴ ዘፈን ነው የምታወቀው። የዕለቱ ገበያ ስሰማ የናረ እሱን ሳብ ስለስል ከልቤር ቆይቀር አሁን ግን ሲገባኝ የጥያቄው መልሱ ወዝ ወዝ ማለት ነው ከሀሳብ ሲመለሱ። አይደለም እንዴ አይደለም እንዴ በሚል ዘፈን ይታወቃለሁ ዋሽ ወንዴ

አሯሸም በትክክል በትክክል። አሁን አሯሸ በጣም ተወዶልሃል ዘፈን በመላው ዓለም በተለይ እዚህ አሜሪካን ሀገር ይህንን ታውቃለ፣ እንደተወደደ? አዎ ሰማለሁኝ፣ ሰማለሁ የሚገርማ ቪዲዮዎችም ተቀርጾ ይላኩልኛል። ያለውንም እንደ ሶሻል ሚዲያ ላይም የሚበጠነውን ነገር አያለሁኝ፣ እና በጣም አሪፍ እንደሆነ ሰማለሁኝ። ደስ ይላል በጣም እግዚአብሔር ይመስገን። በጣም አሪፍ እንደሆነ እስፔሻሊ ደግሞ አሜሪካ ሀገር በጣም ጥሩ እንደሆነ አቃለሁኝ፣ እና ደስ ይላል በጣም። አስበ ነበረ እንደዚህ ይሆናል ብለ ሙዚቃውን ስትሰራው

የእውነቴን ስነግርህ ግን ያው ማለት አሪፍ ዘፈን እንደሆነ አውቃለሁ። ያው አሪፍ ዘፈን ብዬ ነው የሰራሁትም እኔም ስትሰራም እንደዛ ብለ ነው የምትሠራው አሪፍ ዘፈን እንደሆነ አውቃለሁ እንጂ ይህን ያህል ድረስክ እንደዚህ ሰው ወዶት ይህን ያህል እንትን አገኛለሁ ብዬ አስቤ አላውቅም። የእውነት ይሄ ደግሞ እውነት ነው። ያው ምንም ይዋሽ አይደለም እንጂ ያው አሪፍ ዘፈን እንደሰራው አቅ ነበረ። ግን የዚህን ያህል ይሆናል ብዬ ግን የእውነት አልጠበቁም ነበረ። ደስ ይላል። እግዚአብሔር ይመስገን። ሙዚቃው እንደተሰራ ማን እንደሰራው ግጥም፣ ዜማ፣ እስቲ ስለ ሙዚቃው ንገረን።

እስካሁን በቅንብር የሰራው አሌክስ ይለፍ ይባላል። ሚክሲንግን የሰራው ደግሞ ሰለሞን ኃይለ ማርያም ነው። ግጥምና ዜማ ደግሞ የራሴ ነው፣ አለምዬ ጌታቸው ነው ማለት ነው። ግጥሙ ምን ልታስተላልፍ ፈልገህ ነው መልእክትህ? ያው ነገሮችን የሆነ ጉዳዮችህን መልእክትህን ቦሪንግ ባልሆነና ሰውንም እያዝናና የሆነ መልእክት ማስተላለፍ እንደዛ ነው እንግዲህ፣ እንደዛ አስቤ ነው የሰራሁት። እስኪ የሙዚቃ ጉዞህን ንገረን። የአለምዬ የሙዚቃ ጉዞ እንግዲህ ትንሽ ያው በቅርብ ጊዜ አይደለም። አሁን ምናልባት በዚህ ዘፈን ነው

ብዙ ሰው የተዋወቅሁት እንጂ ከዚህ በፊትም የሰራኋቸው ዘፈኖች ነበሩ። አፋዎሽኝ እስኪ ከዛም ደግሞ ሚክስ አድርጌ የሰራሁት የድሬዳዋ የዓረር ዘፈን ድንቡሽ የገላሚል ሚል ሚክስ የሰራሁት አለ። ዛሬም ደግሞ አጋጣሚም ድሬዳዋ ነው ያለሁት ለኮንሰርት ነውትቼ ወደ ሙዚቃ እንግዲህ የገባውበት የእኔ አባት ከዚህ በፊት ጠዋቶ ጌታቸው ኃይሌ ይባላል ሙዚቃ ውስጥ ነበረ ይሰራ ነበረ። እና ያው ልጅ ልጅ ሆነን እንሰማ ነበር ቤት ውስጥም

ሲያንጎራጉርም ምናምን ሰማው ነበረ፣ እና እሱን እየሰማው ነው ያደግኩት። ከዛም በኋላ እኔም በዛው ገባሁበት። ያው ረጅም ጊዜ ነው። ኦልሞስት ልጅ ሆኜ ነው የጀመርኩት። አሁን አሁን እንዴት ነው ያለው? ላይክ ምንድን ነው ሀሳብህ? ላይክ አልበም እየሰራህ ነው? አንድ ሲንግልም ለቀሃል በቅርቡ ቀን እና ስወይኔ አለምዬ፣ ወይኔ አለምዬ ምን ሆነህ ነው? ምንም አልሆንኩም ምንም አልሆንኩም። አልሰማሁም እንዴ? ሰበ አልሰምችዋለ አዚዞ በልኝ

ሁሉ ጨዋናት ብዬ ነው አባባሉ። በቃ ወይኔ ያለብን ብያ አልክ እኮ ዘፈኑን ምታስበው? ወይኔ ያለብን? አዎ፣ ያው ቁጭት ነው እንግዲህ እንደሰማኸው የቁጭት ነው። ወይኔ ስትል ው ለቁጭት ነው የሚሆነው። ወይኔ መቼም ማለት ይሄ የዋሻው ፓርትቱ ነው ወይስ ራሱን የቻለ ነው ሀሳቡ? ሌላ እንግዲህ ሌላ ራሱን የቻለ ያው በዛ አይነት የአጻጻፍ ዘይ የቀጠልኩብን እንጂ ይህም ለራሱ ሌላ መልዕክት የያዘ ነው።

ወይኔ ዓለም ብዬ አሲዞ በሉኝ ጨዋናት ብዬ፣ አሁን ምን ይላል ቢሰማ ብዬ። ሚዛን ካልሳተ ፍርድ በዳኛ አያውቅም ወድቆ መሬት የተኛ። ስለዚህ በርታ አትደናገር፣ ፈሪ ነው ሳይር ደክሞት የሚቀር ያው ኢንስፓይር እንትን የሚለው ማለት የሚያነሳሳ አዎ፣ ምንም ብትወድቁ ትነሳለ ነው ያው፣ ወላ ያ ደግሞ በማንኛውም የስራ ፊልድ ላይም ብትሆን በማንኛውም ስሜት ላይ፣ በማንኛውም ሁኔታ ላይም ብትሆንም ያው

ስለዚህ ያንን ነገር ተቋቁመ ለፍጅ ነገር ደግሞ ሌላ ጊዜ ነው። ብትበላም ያው ሌላ ቀን አለ ነገር ነው እንደዛ ነገር፣ እንግዲህ ወይን ያለምዬ የሚለው ሙዚቃ ሲንጋብዝልህ፣ ወይን ያለምዬ፣ ወይን ያለምዬ አሲዞ በሉ ጨዋናት ብዬ አሁን ምን ይላል ቢሰማ

የኔማ ድሌ በፍቅር ስጥረታ ሳቅንጂ ጨዋታ

የእኔማ የፍቅር ስትረታ ሳቅንቺ ጨዋታ ወይኔ፣ ዓለምዬ። እያደመጣችሁት አዲሱ ከዋሻው እንዴ በኋላ ያወጣው የዓለምዬ ሲንግል ነው። ዝም ብዬ ሳስበው የፒያሳ ልጅ ምናምን ፒያሳ አካባቢ ትመስለኛለህ። የት አካባቢ ላይ ያለ አይደለ?

ኳስ የኳስ ሜዳ ልጅ ነ ፒያሳ አይደለው የሚገባው ግምጣ አልተሳካልንም ብ ስለዚህ፣ ኳስ ሜዳ ነው የሚያሳቀው ማለት ነው። ሙዚቀኞች በሙሉ ኳስ ሜዳ ነው። እዛ እንግዲህ ያው ብዙ ሙዚቀኞችም ኳስ ተጫዋቾችም ያሉበት ሰፈር ነው። ነ ቴዲ አፍሮም ነ አብነት አጎናፍር ምናምን አንድ አካባቢ ነን። እዛ ያው ዛ ነው እንግዲህ የወጣሁት። ኳስ ሜዳ እኮ ከፒያሳ የባሰ አራዳ ነው። ይሁን ደግሞ የባሰው ነው። ተሸወድኩኝ እንዴ! በደንብ በደንብ ደግሞ በደንብ ጨዋታም ያለበት

ምን ትዝታ አለ ሼር የምታረገን እስቲ? ኳስ ሜዳ በቃ ሰው ቢያዩ ወይም ትዝታ አለኝ ወይም የምትነግረኝ ነገር ስለ ኳስ ሜዳ፣ ስለ አካባቢ፣ ስለ ሰፈር ልጆች፣ ኤኒቲንግ በጣም ብዙ ጫወታ ያለበት በጣም ብዙ ታለንት የሆኑ ልጆች ያሉበት በጣም ምርጥ ሰፈር ነው። የእውነት በጣም ማለት አሁንም ያለኝ ነገር እንዲኖረኝ ያደረገው የመጣ የተነሳሁበት ሰፈር ይመስለኛል። በጣም ቀልድ አዋቂ ናቸው፣ ጫወታ ይችላሉ

መልእክት እንኳን ማስተላለፍ ሲፈልጉ የሚናገሩበት ዘዬ ይለያል። የእውነት ከሌላም ቦታ ማለት ነው እና እሱ እሱ ነገር ነው። በቃ እኔንም አሁን ወደዚህ እንትን ያስገባኝ የዛም ሰፈር ልጅ መሆኔም ነው ተጽዕኖ የሚያደርገው ና ኳስ ሜዳ ብዙ ትዝታ አለ። አሁን እንደዚህ አውርተንም አልጨረሰው። ትውልዴም እድገቴም የተማርኩትም ምናምን ኳስ ሜዳ ነው እና ብዙ ነገር አለ፣ ያው አውርተን አልጨረሰው። ኳስ ፉገራ ማለት ቀልድ የሚከፋፈለው ዋናው ከኳስ ሜዳ ነው ይባላል። ዋናው ማከፋፈል ዋናው ዋናው በቃ ዋናው ትንዛ ነው።

ብዙ ነገር ያለው እንግዲህ ብዙ ጨዋታዎች የሚወጡት ከዛ ተፈሩ አብዱኪያር ይለኛል እና እኔ በጣም የሆነ ፊልም ኮሜዲ ፊልም ሳ ያለ የነጮች ኦሬዲ ፉገራ በቃ እዛ ኳስ ሜዳ ብናምን እኮ ኦሬዲ የተፎገረ ነው። እነሱ አሁን አዲስ ብለው በቃ ሰውን የሚያስቁበት ይለኛል። በትክክል በትክክል እውነቱን ነው። ታውቃለህ አንዳንድ ጊዜ በቃ እዛ ተብሎ የተረሳ ነገር ሌላ ቦታ ሲባል ትሰማዋለህ። እና ያው ያ ደግሞ የሚያሳየው ምንድን ነው በጣም ቀልድ አዋቂነታቸውን

ጨዋታ መቻላቸውን ምናምን ነው እና ብዙ አሉ ብዙ በቃ ብዙ እንደዚህ አይነት እንትን ላይ በጣም ጨዋታ በጣም የበዛበት ነው እና አብዱም የነገረህ ያውቀዋል። እሱም በጣም ስለ ስለ እዛ ያውቃል። ስለ ኳስ ሜዳም እሱ ወደ መርካቶ አውቶብስ ተራ አካባቢ ነው እና ያው ስለ ሰፈር ደግሞ ስለ እኛ ሰፈር ያውቃል በደንብ በደንብ ጨዋታ አዋቂዎች እንደሆኑ። እስቲ አሁን እዚህ ጋ ቆም አድርገን ሙዚቃ እንጋብዝና ያንድ ሙዚቃ ምረጥልን አድማጮቼ።

አለ በጣም የገርብ ብዙ መውጣቸው ሀገሬ ናረሳም ነው አይደበበ ነው አይደበበ በጣም ምርጥ ዘፈን ነው። ሀገሬ ናረሳም የዜማ የቅኔ፣ የቀሳውስት አገር፣ የቅዱስ ገዳማት፣ የታቦታ ደብር ፋሲለደስ አክሱም፣ የታሪክ መሰከር መስቀል ጽላታችን፣ የእምነታችን ሚስጥር ገዳማት መስጊዱ

ሐውልታችን ሳይቀር አገሬ ሰው አራዴ ነው፣ አገሬ አፈሩ አራዴ ነው፣ አገሬ ወንዙ አራዴ ነው፣ ወፍ አራዊቱ አራዴ ነው።

i

አድማጮች የተመልሻሉ። ያደመጣችሁት ዜናዋ የደበበን ሀገሬን አረሳ የሚሰኝ ምርጥ ሙዚቃ እንግዲህ አለምዬ ጌታቸው ለእናንተ መርጧል። አሁን ወደ አለምዬ እንመለሳለን። እስኪ አለምዬ እኔን እኔ ራሱ አሁን በዚህ በዘፈኑ ያሉኝ ያለ በጣም እስኪ ንገሪኝ። ከዚህ በፊት አፋውሽኝ የሚል ዘፈን ነበረኝ ብዬሽ አልነበረ? አፋውሽኝ እንግዲህ የመጀመሪያ ሲንግሌ ነው እሱም ብቻ ነው የሰራሁት እና

በሱ እንትን ስል ያው ስንጫወት ምናምን እንደዚህ ከበድ ስንጫወት፣ አሁን አንተ ይህን ይህን ይህን የሚያህል ይህን የመሰል አፍ ይዘህ ነው እንግዲህ አፋውሺ ብለህ የዘፈንከው ምናምን ብለውኝ ነበር ከዚህ በፊት ማለት ነው። በዛ እንደዛ ብለውኝ ነበር። አሁን ደግሞ በዚህ በአዲሱ ዋሻው እንዴ በጣም ወደውታል። በጣም ተመችቷቸዋል። የእውነት ሙዚቃም በጣም ያውቁ ያውቃሉ ባለስ በጣም ሙዚቃም ይደመጣል፣ ጥሩ ጆሮ ያላቸው ይደመጣል እዛ አካባቢ። ልክ ነህ

በደንብ በደንብ ደግሞ በቃ በደንብ ሙዚቃ ያውቃሉ። በደንብ ነው በቃ ለይቶ ደግሞ የሚያጣጥሙት የሚወዱት ዘፈን ይገርምሃል ደግሞ በጣም እነሱ እዛ ሰፈር የተወደደ ዘፈን በደንብ ኤብሪዌር ነው የሚሰማው የእውነት ሙዚቃም ላይ ያላቸው ነገር ደስ ይላል። እና በዚህ ዘፈን አገኙኝ ማለት ነው፣ ሰፈርና ማዘርጋ ሲሄድ ተገናኘን ማለት ነው። እና አንተ በጣም በቃ አኮራህን፣ ኳስ ሜዳንማ አኮራሃት፣ በጣም ምርጥ ዘፈን ነው የሰራኸው

ምናምን ብለውኝ እና አድንቀውኝ፣ ነው ያው እዛ አድናቆት አለ መጀመሪያ። ከዛም በኋላ ደግሞ ያለ ጫማ ጥፊ አለ፣ እሱን ችለህ ነው ገና የምትቀበለው ማለት ነው። እና ያ አድናቆቱን አጣጥሜ ሳልጨርስ ማለት ነው ዋሸሁ እንዲ አርል የሚለው ዘፈኑ ድሮውንም፣ እኮ እቺ ዓለም ለውሸታሞች ነው የምትሆነው ማለት ነው። በጣም አሪፍ ሆኖልሃል ብለውኝ፣ ያንን ነገር በቃ አድናቆቱን እንኳን አጣጥሜ ሳልጨርስ

ድሮ ውንም እኮ ይቻለም ለውሸታሞች ነው የምትሆነዋል፣ እና እሱ ያሉኝ አጋጣሚ አይረሳኝም። በጣም ያስቀኝ። በጣም ደስ ይላል፣ በጣም ደስ ይላል። ያው አድንቀውም ያው አለ፣ ሌላም ኔክስት ስላለ ለሱ መዘጋጀት አለ ብል፣ አድናቆቱ ብቻ አይደለም፣ ሌላም ጫማ ትቻ። በጣም ደስ ይላል። ያ እና ንገረኝ፣ ያ ኳስ ሜዳ ማለት እንደዚህ ነው። በጣም በቃ የእውነት ጨዋታ አዋቂዎች ናቸው። በቃ ሲነግሩህም በቀልድ እያዋዙ ነው በደንብ የሚነግሩ እንጂ፣ ያው እንደዚህ ደረቅ ያለ ነገር ሳይሆን

በደንብ በቀልድ ተዋስቶ ነው የሚነግርህ እና አድናቆትም ላይ እንደዚህ አሪፍም ስትሰራም አሪፍ ነገርም ሲፈጠር ምናምን ኦፍኮርስ አሪፍ ነገር ከሆነ ያደንቁዋል። የእውነት ነው የሚያደንቁህ። ደግሞ ሲያደንቁህ ግን ከአድናቆቱ ጀርባ ደግሞ የሚመጣ ነገር አለ። ያው እሱንም ችለህ ነው የምትሰመው ለማለት ነው። በጣም በጣም በቃ የሚገርምህ እኮ ነው። አንተ የሆነ ነገር እንኳን ስትሆን የሚቀለድበት ነው ማለት። ይህ አሁን እኔ እዛም ዘፈኔም ላይ ያልኩት ያው ከሀዘን ሳቅ ይወጣል ከቀልድም ቁም ነገር ምናምን ያልኩት የእውነት እዛ ሰፈር ይሠራል ነው የምልህ የሚገርምህ አንደ

አንድ ነገር ልንገር፣ ንገረኝ ማለት የሆነ ነገርም ሆነ የሚቀለድበት ሰፈር ነው ማለት። የሆነ ነገርም ኔጌቲቭ ነገር አፍን ሲያደርግብህ ከዛም ሁላ ቀልድ የሚሰራበት ሰፈር ነው። አንዱ የፋሲካ ጊዜ ነው። የፋሲካ የኛ የክርስቲያኖች አመት ባል ፋሲካ ጊዜ አምሽቶ እየገባ ነው ማለት ነው። አምሽቶ ሲገባ መንገድ ላይ ሀንግ ያዙት ማለት ነው። ወደ ቤት ገና ከሰፈር ላይ እያለ ሀንግ ማለት ያው ሰዓት

አንገት ተያዘ ማጅራት መጡት ማለት ነው። እና የገባበት ሰዓት ያው አሪፍ ሰዓት ላይ አልነበረም ሲገባ የነበረው እና ምንም አላስቀሩብለትም ልብሱን፣ እንዳለ ጫማዎቹን፣ የያዘውን ሞባይል፣ ሁሉን ነገሩን ወስደውት ነው። በቃ በፓንት ብቻ ነው የለቀቁት ማለት ነው። በፓንት በፓንት ለቀሁት ወደ ቤት ሄዶ በር ሲያንኳኳ እናትየው ናቸው በር የከፈቱት ዶሮ እየሰሩ ነው እና በር ሲከፍቱለት ማለት ነው ሲያንኳኳ አንቺ ደግሞ ለሽንትም ስወጣ በር መዝጋት ጀመርሽ ብሎ ነው የገባው

እና አሁን በእንደዚህ አይነትም ሁኔታ ሆነ፣ የሚቀልድበት ሰፈር ነው። ገብተዋል ወደ ያው አስቀየሰ አትማ በቃ ማለት በዚህ አይነት ሁኔታ ላይ ሆናውን ቀልድ ማሰብ ከባድ ነው በጣም

እዛ ግን አሁን በእንደዚህም አይነት ሁኔታ ላይ ሆነህ ራሱ ቀልድ የሚቀለድበት ሰፈር ነው። እና ድሬም ስላለሁኝ ያው ለድሬም እዛው ሆኜ ነው ማውራህ ለዛም መጣፈቢያ ሊሆን ወይ የጎትሽ ወይ ድሬ ድሬ የሚለውን አንድ እሱ ይሆንልኝ። እሺ፣ ድሬ ድሬ እንጋብዛለሁ ለድሬዎች በሙሉ

Tosca's are a and

አድማጮች የተመልሻለሁ። ዲጄ ፋሱ ነኝ። ድሬ ድሬን አደመጽን። ድሬ እየሰማችሁ ከሆነ አቦ ድሬ ይመቻችሁ ብለናል። ዲጄ ፋሱ ነኝ። እስኪ ዓለምዬ ወደ መጨረሻው ደርሰናል። ዓለምዬ እንግዲህ የመጨረሻ ማስተላለፍ የምትፈልገው መልዕክት ካለ አስተላልፍና አድማጮቻችን የምትላቸው ነገር ካለ ሲበልልኝ ያው ለምትወደው ነገር ሲሰራም

እንኳን የምትወደው ነገር አይደለም ያው ሌላም ነገርም ስትሰራ የምትከፍላቸው ዋጋዎች አሉ። ያው ሁሉም ነገር በአንድ አልጋ በአልጋ አይሆንም፣ ሁሉም ነገር አይስተካከልም እና የምትከፍለው ዋጋ አለ። እነዛ ነገሮች ደግሞ ተጠራቅመው የሆነ ጊዜ ላይ ሁሉንም ነገር አሪፍ ያደርጉልሃል። እና ምንም በምንም ታምር ባለንበት የስራ ፊልድ እና ባለንበት ሁኔታ ላይ ያው ተስፋ መቁረጥ እንደሌለብን ነው ማስተላለፍ ካለብኝ ያው የማስተላልፈው ነገር ምክንያቱም

እያንዳንዱ አመት ሄዳት እርምጃና እያንዳንዱ አመት አረጋት ነገር ዛሬ የከፈልካት ነገር ነገ ደግሞ መልሳ ትከፍላለች። ሰው ወደፊት ነው ወደ ኋላ የለም። ወደ ኋላ የለም ብያለው። እኔም ወደ ኋላ የለም ያልኩት ለዛ ነው። ወደፊት ነው ከዚህም በኋላ አንቺ ወደው ምንድገማ ስፋ ነ በዜማ በላሰላ ወደኋላ የለም። ወደኋላ በዜማ በዜማ ወደ ኋላ የለም

በእኔ እንዳታሳቢ በኋላ ከገቡ ማንዴ ከሜዳው ወደፊት ነው ከሀሳብ ሚሄዳው አይበቃም። ፋሴ በጣም ይበቃል፣ በቂ ነው። በጣም ጥሩ መልዕክት ነው ያስተላለፍከው። በጣም ነው የማመሰግነው፣ እንግዲህ በጣም ቴንኪው። አንተንም በጣም አመሰግናለሁ ፋሴ። ድሮ እንግዲህ በሬዲዮ ነበር ማገኝ የነበረው

ተገናኝተንም ደግሞ እንደዚህ ደውለልኝ ስላወራን ደስ ብሎኛል በጣም የእውነት እግዚአብሔር ያክብርልኝ። እኔም እንደዛ በጣም ነው አመሰግነው። ይህ ከአሜሪካን ድምጽ የሚተላለፍላቸው የነበረው የአርቡ ጋቢና ቪኦ የነበር ማስተናገዳቸው ዲጄ ፋቱ ነኝ ፕሮዲሰር ሙክቤል እያበሮ አብረን እንግዲህ ከዚህ ከዋሽንግተን ዲሲ ስቱዲዮ አስራ አራት

መልካም ሳምንት እንዲሆንላችሁ መልካም ቅዳሜና እሁድ እንዲሆንላችሁ እንመኛለን። ቪኦ የአማሪክ ፌስቡክና ትዊተር ፔጃችን ላይ እንዲሁም ሀሽታግ ጋቢና ቪኦ እያላችሁ ብጽፉልን ይደርሰናል፣ እኛም ደግሞ ምላሹን እናስደምጣለን። እንግዲህ ሰኞ በተመሳሳይ ፕሮግራም እስክንገናኝ ድረስ ደህና ሁኑ። ኢንጆይ በተትረፈረፈ ሞልቶ በፈሰሰ ለአንቺና ለኑሩን እንዲያው ስማነሰ

በተሰጠይሰታ ከላይ ባገኘሺው ጨምረሽ ጨምረች ፍቅሬና አባባስ አብሺው አብሺው አባብሺው በጭራሽ በጭራሽ አትቀንሺው። መጨመር ነው እንጂ በየዕለቱ ልብ ለማይገዛው ለእኔ አይነቱ

The

ወጋ ወጋ አድርጎ በቀላል በቀላል ከሚወዱት ጋር መጫወት ደስ ይላል። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ አርማሽ ነፃነት ነው ምድርሽ አረንጓዴ ድማም የአገር የልጅ አይደለሽም እንዴ ውበት ደም ግባትሽ በአገር ልብስሽ ፈግቶ አስቸገረኝ እጅ ትርጣሪሽ በሶ አይደለም እንዴ አይደለም እንዴ

ናታ ትበኝ ስልኬ ሲጮ ድንገት ሃናም ጎረቤቴ ሳራም ምቴ ናት እንደ ራስሽ ግድ የለም አንታ እንዴ ያጎቴን ስትይ አምንሽ የለም እንዴ አይደለም እንዴ አይደለም እንዴ ዋሼ እንዴ አይደለም

Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala, Wadawala,

ካየነው ሁሉንም በፍቅር ካዘን ሳቅ ይወጣል። ከቀልድም ቁም ነገር መጫወት ነው እንጂ ፍቅር ይዞ ብልጫ የጸባይ ነው እንጂ ለጸብ የለው ዋንጫ አይደለም እንዴ አይደለም እንዴ ዋሽም እንዴ አይደለም እንዴ ካዋልሽን ጋር ሳሉል ካሰብሽ ሳላል